ባለፈው ቅዳሜ በቦረና እና በምስራቅ ጉጂ ስድስት ሰዎች በኦሮሞ ነጻነት ተዋጊዎች መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናገሩ። ከመካከላቸው የጸጥታ ጠባቂ ሚሊሺያዎች እንዲሁም ነዋሪዎች እንዳሉባቸው የአካባቢው አስተዳደር ገልጿል። ገልሞ ዳዊት ተጨማሪ አለው። ቅዳሜ ጥቅምት አንድ 2012 ዓ.ም በምስራቅ ጉጂ ዞን ጉም የለለ ወረዳ ሁለት ሰዎች እንዲሁም በዳስ ወረዳ ቦረና ዞን አራት ሰዎች በኦሮሞ ነጻነት ሸማቂዎች መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በምስራቅ ጉጂ ዞን ጉም የለለ ወረዳ ተፈጸመ ስለተባለው ግድያ አንድ ነዋሪ ሲያብራሩ ታጣቂዎቹ የዘጠኝ ልጆች አባት የሆኑትን አቶ ዱበሊ በን የተባሉ ነዋሪን አግተው ሲወስዱ የአካባቢው ሚሊሻ ለማስለቀቅ ሲሞክር ሁለቱንም ገለው ሄደዋል ብለዋል። ይህ አቶ ዱበሊበን ልጅ ስለ አባቱ ግድያ እንዲህ ያብራራል።

እዚያው ገጠር ባለው ቤት ውስጥ ቁርስ እየበላ እያለ መጥተው ከቤት ጎትተው አውጥተው ገድለውት ሄዱ። የአቶ ዱባ ልጅ አባቱ ዱባ ሊባን የአምሳ ዓመት ሰው መሆናቸውን ገልጸው ግድያው ቅዳሜ ጠዋት ጉሜል ደሎ ቡልቡል ከተማ አልዱባ አሪሮ በሚባል ቦታ መፈጸሙን ተናግረዋል። ለአሜሪካ ድምጽ አስተያየታቸውን የሰጡት የጉሜል ደሎ ነዋሪዎች አሁንም በአካባቢው የጸጥታ ችግር እንዳለ ይናገራሉ። አቶ አብዲ ኩሌ የጉሜል ደሎ ወረዳ ጸጥታ ቢሮ ኃላፊ ናቸው ቅዳሜ ዕለት ተከስተዋል ስለተባለው ግድያ ተጠይቀዋል። ወሮቲ ስን ቶኮ ያርሲ አባቀበኛቲ ማንሚሳቲ ዱፋኒ ሁዳኒ ዴማኒሊ ጄዘኒ ሬፍላቡ የዚያን ቀን እሱ ብቻ አይደለም የተገደለው ሼህ መሐመድ የሚባለው የአካባቢው ሚሊሻ አባልም ከአባቴ ጋር ነበር። እርሱንም ተኩ ሰው ገድለውታል። ሌላው በተመሳሳይ ቀን ማለትም ባለፈው ቅዳሜ ግድያ ያስተናገደው የቦረና ዞን ነው። ነዋሪዎች አሁንም በአካባቢው በኦሮሞ ነጻነት ሠራዊት ስም የሚንቀሳቀሱ ኃይሎች ቦረና ዞን ዳስ ወረዳ አራት የመንግስት የጸጥታ አስከባሪዎች በታጣቂዎች ተገለዋል ብለዋል። ሊበን ያርሰው የአካባቢው ነዋሪ ነው። የዳስ ወረዳ ነዋሪው ሊበን ወንድሙና ሌሎች የተገደሉ ሰዎች ቅዳሜ ዕለት መቀበራቸውን ገልጸው አሁንም የአካባቢው ጸጥታ አለመሻሻሉን ይናገራል። አቶ ረሺድ ጉፉ በቦረና ዞን የዳስ ወረዳ አስተዳዳሪ ናቸው። አቶ ረሺድ በዳስ ወረዳ ግድያውን የፈጸሙ ሰዎች በቁጥጥር ስር ውለዋል ወይ ተብሎ ተጠይቀው የአካባቢው ጽጥታ አስከባሪዎች ስራቸውን በመስራት ላይ ናቸው ሲሉ አጠቃላይ መልስ ሰጥተዋል። በምስራቅ ጉጂ ጉሜል ደሎ ወረዳ እንዲሁም በቦረና ዞን ዳስ ወረዳ ስለተፈጸመው ግድያ አቶ ዋቁም ሳጉቱ የኦሮሞ ነጻነት ሰራዊት ምክትል አዛዥ ተጠይቀዋል። ሎሊማ ሎሊ ወራና ናፊ ወራና ጎስማ ከተገደሉት ሁለት ሰዎች አንዱ አረጋዊ ባለሀብት ነበሩ። ከቤታቸው አውጥተዋቸው ነው የገደሏቸው። ሁለተኛው ሰው ደግሞ ሽፍታ መጥቶ አካባቢውን ሲወር እንቅስቃሴ ስናደርግ በተፈጠረ የተኩስ ልውውጥ ነው የተገደለው። ሼክ መሐመድ ሁሴን ይባላል። የሰላሳ አምስት ዓመት ጎልማሳ ነበር። በጊዜው በአካባቢው የነበረው የመንግሥት የጸጥታ ኃይል የመከላከል እርምጃ ወስዷል። እኔም ቦታው ላይ ነበርኩ። በድርጊቱ የተሳተፉ ሁሉ ይጠየቃሉ። አቶ ዋቁምሳ በምስራቅ ጉጂ በተፈጸመው ጥቃት የተገደሉት የመንግስት ወታደሮች እንጂ የአካባቢው ነዋሪዎች አይደሉም ሲሉ አስተባብለዋል። የኦሮሚያ ጸጥታና ደህንነት ቢሮ በደቡብ ኦሮሚያ በሳምንቱ ማብቂያ ስለተፈጸመው ጥቃት ተጠይቋል። የቢሮው ምክትል ኃላፊ ኮሎኔል አበበ ገረሱ በደቡብና ምዕራብ ኦሮሚያ ያለው የጸጥታ ችግር አሁንም እንዳለ ገልጸው ቅዳሜ በጉጂና በቦረና ዞን ስለተፈጸመው ግድያ መረጃ እንደሌላቸው ገልጸዋል ነገር ግን ታጥቆ በተለያዩ የኦሮሚያ ዞኖች የሚንቀሳቀሱ ኃይሎች ወደ ሰላማዊ ትግል እንዲመጡ የኦሮሚያ ጸጥታና ደህንነት ቢሮ እየሰራ ነው ብለዋል የቦረናን ህዝብ እያጠቁ ያሉ ታጣቂዎች ናቸው እነዚህ ታጣቂዎች በጣስ ወረዳ ቦርሌ ቀበሌ ማህበር የአራት የጸጥታ አስከባሪዎችን ገድለዋል ከተገደሉት አንዱ የአጎቴ ልጅ ነበረ። ሁለቱ የፖሊስ አባላት፣ ሁለቱ ደግሞ የቀበሌ ሚሊሻ ነበሩ። ኦባቡሌ ገልገሎ፣ ሶራና ደበሶ ዋሪዮ ይባላሉ። ኮሎኔል አበበ መንግሥት ጸጥታ የማስከበር ሥራውን አጠናክሮ ይቀጥላል ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።